አድማጮች ቀጥሎ የሚቀርበው የዲሞክራሲ በተግባር ፕሮግራምም የኢትዮጵያ ሕገ መንግሥትና የሰብአዊ መብቶች ከበሬታን ርዕሱ አድርጎ መርጧል። አዘጋጅና አቅራቢ ሰሎሞን ክፍሌ። ነሐሴ 15 ቀን 1987 ዓ ም ጀምሮ ሙሉ በሙሉ በሥራ ላይ ውሏል፣ የተባለው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ሕገ መንግሥት ሰብአዊና ዲሞክራሲያዊ መብቶችን በተመለከተ አንቀጽ 10 ንዑስ ቁጥር አንድና ሁለት እንዲህ ይላል። ሰብአዊ መብቶችና ነጻነቶች ከሰው ልጅ ተፈጥሮ የሚመነጩ የማይጣሱና የማይገፈፉ ናቸው። የዜጎችና የሕዝቦች ሰብአዊና ዲሞክራሲያዊ መብቶች ይከበራሉ ይላል። የሀገሪቱ የበላይ ሕግ ሕገ መንግሥቱ መሆኑ በግልጽና ጥርት ባለ ቋንቋ ሰፍሯል። እውን ግን ሕጉ ተግባራዊ ሆኗል? አንድ የሕግ ባለሙያ አነጋግሬአለሁ። አቶ ተማም አባቡልጎ ይባላሉ። እስቲ በቅድሚያ የሰሞኑን ዘጠኙ ተቃዋሚ ፖለቲካ ፓርቲዎች ኅብረትን ሰላማዊ ሰልፍ ጥሪና መንግሥት ሰልፉን ለመበተን ወሰደ የተባለውን የኀይል እርምጃ እንመልከት። የመሰብሰብ ሰላማዊ ሰልፍ የማድረግ ነጻነትና አቤቱታ የማቅረብ መብት በሚል በሕገ መንግሥቱ አንቀጽ ሰላሳ ቁጥር አንድ ላይ ማንኛውም ሰው ከሌሎች ጋር በመሆን መሣሪያ ሳይይዝ በሰላም የመሰብሰብ ሰላማዊ ሰልፍ የማድረግ ነጻነትና አቤቱታ የማቅረብ መብት አለው ይላል። አቶ ተማም ከሕገ መንግሥቱ አንጻር የሰሞኑን ሁኔታና የመንግስቱ የጸጥታ ኃይሎች የወሰዱትን እርምጃ ይዩልኝ። አንተ እንዳልከው ሕገ መንግስቱ ግልጽ ነው። በዚህ ላይ መሰብሰብ በጦር መሳሪያ ሳቲስ ከሌሎች ጋር ሆነ የመጠየቅ መብት እንዳለ ይጠቅሳል። ይሄ እንግዲህ በሕገ መንግስቱ የፖለቲካ መብቶች ስር የተጠቀሰ ነው። በአሜሪካ ህገ መንግስት ማሻሻ ላይ ደግሞ አንድ ሰው ተሰብስቦ መንግስት ላይ ያለውን ተቃውሞ የመግለጽን መብት የሰብአዊ መብት ነው የሚያደረጉ ያደረገው አስራ ሰባት ዘጠና የተደረገው የመጀመሪያው አሜንድመንት የሚባለው ማለት ነው እና የሰብአዊ መብትን ያደረገው እና በዚህ ሰሞኑ የተደረገው ነገር በኢትዮጵያ ህገ መንግስት የተቀመጠውን ነገር ሙሉ በሙሉ የጣሰ ነው። እነዚህ ሰዎች ሰላማዊ ሰልፍ የወጣ አዋጅ ቁጥር ሰባት ህዝባት ሰማንያ ሶስት ማሳወቅን ነው። ማሳወቁም አላማው ምንድን ነው? እዛ ጋ ሁለት ተጻራሪ የሆኑ ሰዎች በአንድ ቦታ ላይ ሰላማዊ ሰልፍ አድርጎ ግጭት ተቃዋሚና ደጋፊ ስለሆነ ጉዳይ ተቃዋሚና ደጋፊ የሆኑ ሰዎች አንድ ላይ እንዳይገናኙ ለማድረግ ነው። እንግዲህ ማስታወቁም ያስፈለገው፣ ሁለተኛ ማስታወቁም የተፈለገው ደግሞ መንግስት የፖሊስ ጥበቃ ፕሮቫይድ እንዲያደርግልህ እንዲያቀርብልህ ነው የነበረው እንጂ ለአስተዳደር አካላት እንድታስታውቅ የተፈለገው ዓላማው ለራሱ ለሰልፉ ዓላማ ነው። ለመንግስት ዓላማ አይደለም። እንድትከለከል ወይም እንዲፈቀድልህ አልነበረም። ህጉም የወጣው ምንድን ነው የሚለው ፖሊስ እንዲያቀርብልህ መንግስት ወይንም፣ ደግሞ በአንድ ጉዳይ ላይ ተቃዋሚም ደጋፊም አንድ ቦታ ሰላማዊ ሰልፍ አድርገው እንዳይጋጩ ለማድረግ ነው። አሁን ነገሮቹ ተጠምዝዘው የመፍቀድና ያለ መፍቀድ ያህል ነው። አሁን ራሱ ቃላቶቹ ስታይ የተከለከለ ሰልፍ፣ የተከለከለ ሰልፍ ማለት ራሱ ምን ማለት ነው? የተከለከለ ሰልፍ ማለት እኮ ፍቃድ ያልተሰጠው ሰልፍ ማለት አይደለም። ለምን ፍቃድ የሚሰጠው ሰልፍ የለማ። በኛ ህግ፣ በኛ አሁን ባለው ሁኔታ ማሳወቅ ብቻ የሚሰጠው ሰልፍ ስለሌለ ተቡር የተደረገው ከፍተኛ ጥሰት ነው፣ የህገ መንግስት ጥሰት ነው ነው የምለው እኔ። አንድ መንግስት ታዲያ ስለ ሰብአዊ መብቶች መከበር እራሱ ያወጣውን ህግ ራሱ ከጣሰ ወዴት ነው አቤት ማለት የሚቻለው? ኢትዮጵያ የዓለም አቀፍ የሰብአዊ መብቶች ሰነድ ፈራሚ ከመሆኑ አኳያ ማለቴ ነው። በተግባር ደረጃ ምን ይሆናል የሚለውን እንዳለ ሆነው ወደ ፍርድ ቤት የመሄድ ነገር ነው የነበረው። እንግዲህ ፍርድ ቤት ገለልተኝነትም ያው ጥያቄ ምልክት ውስጥ እየመጣ ስለሆነ እንጂ ወደ ፍርድ ቤት የመሄድ ጉዳይ አለ። እኔ አሁን ለምሳሌ የአንድነት ፓርቲ ሰላማዊ ሰልፍ ከልክለውት በፍርድ ቤት ከስሻለሁ ማለት። ለሀይማኖት ጉዳዮች ምክር ቤት ለተባለው ቡድን ሰላማዊ ሰልፍ እንዲያደርግ አድርገው ካበቁ በኋላ በዛው ሰሞን ደግሞ ለመስቀልም የደመራ ባህልም ተከብሮበት እያለ የኔ ደንበኛ የሆነው አንድነት ፓርቲ በቦታው ለስብሰባ ለማድረግ ጠየቀ። ከዛ ይሄ ቦታ አይቻልም አሉት። ሌላ አማራጭ አቅርብ አሉት። ዘጠኝ አማራጭ አቀረበ። ዘጠኙን አማራጭ ባቀረብከበት ጊዜ ዘጠኙንም አማራጭ ሳይቀበሉት ቀርቶ ጃን ሜዳ ሂድና እዛ ተሰለፍ አሏቸው። ቃል ጃን ሜዳማ እንዲያውም በአዋጁ ስለ ሰላማዊ ሰልፍ በወጡ አዋጅ ላይ ከስቁር ሰፈር አምሳ ሜትር ላይ ነው ያለው እና እዛማ መሰብሰብ አይችልም ህግ ጣፍ ነው እያላችሁ ያላችሁን ብለው እንግዲህ መትሉ ሰጥተው ባሉበት ሁኔታ ሰልፉን ከለከሏቸው። ፍርድ ቤት ወስደን ከሰን ነበረ። ዞሮ ፍርድ ቤቱም ወደ አንድ አመት አካባቢ ካከራከረም በኋላ አንዳንድ ነጥቦች ላይ መጀመሪያውኑ ሲቀርብ መታየት ባለበት ጉዳይ መዝገቡ ዘግቶት አሁን በይግባኝ ደረጃ ነው ያለ ነው እና ዞሮ ዞሮ ምን ልልህ ፈልጌ ነው እንደዚህ አይነት ጥሰቶች በሚፈጸሙበት ጊዜ ይህን ያስተካከላል ተብሎ ሊጠበቅ የነበረው ፍርድ ቤት ነው። ካልሆነ ደግሞ ህዝቡ ራሱ በህጋዊና ሰላማዊ መንገድ እዛ ላይ በህገ መንግስቱ በተፈቀዱ መልኮች። ይሄ እያንዳንዱ የህግ ጥሰት እኮ በእያንዳንዱ ኢትዮጵያዊ ላይ የሚፈጸም ጉዳይ ነው። ምክንያቱም ምን ማለት ነው? የሰው ልጅ የዚህ አገር ዜጋ ያለው ጥበቃ አለው ተብሎ በሰላም ከቤቱ ወጥቶ ወደ ቤቱ የሚሄድበት ነገር እኮ ህገ መንግስቱ ይከበራል ብሎ እስከሆነ ድረስ እያንዳንዱ ህገ መንግስቱ ላይ የሚፈጸም ጥሰት በእያንዳንዱ ኢትዮጵያዊ ሰው ላይ የሚፈጸም እስከሆነ ድረስ ያን የማስከበር ግዴታ የኢትዮጵያ ህዝብ ነው የሚመስለኝ። ይሄ ወደ አለም አቀፍ ስምምነቶች ምናምን የሚባሉት ነገሮች ዞሮ ዞሮ የፕሮቶኮል ምናምን ጉዳዮች ናቸው። መንግስትን የሆነ መልኩ ግዴታዎቹን እንዲያከብር ሊያደርግ ይሄንም ማድረግ ያለባቸው ኢትዮጵያውያን ናቸው። ኢትዮጵያውያን የሀገሩ ባለቤቶች ኢትዮጵያውያን ናቸው። የስልጣን ምንጭ መንግስትንም አስቀምጡ የሚለጉ ኢትዮጵያውያንን ነው ኢትዮጵያዊ ህዝብ ኢትዮጵያ ህዝብ ነው የሉዓላዊነት ምንጩ ብሎ የሚለው እና ህጉ ይሄም ማስከበር ግዴታው እያንዳንዱ ኢትዮጵያዊ ዜጋ ነው። ይሄ አገሩ የኢትዮጵያ ነው ኢትዮጵያውያን ነው። ህገ መንግስቱ በኢትዮጵያውያን ነው መሆን ያለበት፣ የብሔር ብሔረሰቦች ነው ቢልም ማለት ነው። ስለዚህ ዞሮ ዞሮ ይሄን ነገር ማድረግ ያልገበት ማስከበርም ያለበት እያንዳንዱ ኢትዮጵያዊ ነው፣ አገሩ የእሱ ነውና ማለት ነው። ለማጠቃለል በትናንት ምሽት ዝግጅታችን ላይ የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ሚኒስትር ዴታ አቶ እውነቱ ብላታ ደበላ የተናገሩት ላሰማሁት እና ተችተውበት አበቃለሁ። ይስሙልኝ ተቃዋሚ መሪዎች የሰላማዊ ሰልፍ ጠይቀዋል። ትክክል ነው። ሰላማዊ ሰልፍ የጠየቁበት ቦታ ግን መስቀል አደባባይ ላይ እዛ ካልሆነ የሚል ያላቸው እና እዛ ላይ የተቆፋፈረ ነው፣ ልማት እየተሰራበት ነው፣ የቀላል ባቡር ግንባታ እዛ ላይ መንገዶቹን ለመኪናም ራሱ አጣበዋል። እና ለሰላማዊ ሰልፍ የሚሆን ቦታ አይደለም፣ ቦታ ቀይሩ የሚል ነው የቀረበላቸው ምላሽ። በዚህ ምክንያት ቦታ አንቀይርም፣ እዛ ካልሆነ ሞተን እንገኛለን የሚሉ ሙጥኝ ብሎ ነው የያዙት። እዛ ቦታ ላይ ሰላማዊ ሰልፍ አይቻልም፣ ሌላ ቦታ ቀይሮ ነው የከተማ አስተዳደሩ የነበረው። ሌላ አደመጥኩት። አዎ አደመጥኩት። እዚህ ላይ የምለው ነገር ምንድን ነው መሰለ? ልማት የሚለው በሕገ መንግስቱ ላይ የተጠቀሰ ነገር አለ። ልማት ማለት እኮ ለሕዝቡ ሆኖ ነው የሚለው፣ ለሕዝቡ ሆኖ ነው የሚለው። አንድ መብት ነው። ባይዘወይ ልማት ማህበራዊ መብት ከሚባሉት ውስጥ የሚጠቀስ ነው። ልማት ይሄ ሰብአዊና ዲሞክራሲያዊ መብቶች በተሟሉበት ሁኔታ ሕዝቡ ራሱ የሚያመጣው ነገር ነው። ባይዘወይ የዜግነት አንደኛው መገለጫ ምንድን ነው? አንድ ዜጋ የሚባለው ሰብአዊ መብቱ፣ የፖለቲካ መብቱ፣ ማህበራዊ መብቱ የተሟላለት ነው የሚባለው። ሰብአዊ መብቱ የተጠበቀለት ሰው ፖለቲካዊ መብቱ የተጠበቀለት ሰው ማህበራዊ መብቱን ያሟላል ተብሎ ነው የሚጠበቀው ልማት የራሱን ልማት ያመጣል ተብሎ ነው የሚጠበቀው ያ ሰውዬ ሰውነቱ ከሱ ከሱ ሰው በመሆኑ የመናገር፣ የመሰብሰብ፣ የመደራጀት ውሃ እንደ መጠጣት አየር እንደ መተንፈስ የሆኑት ማለት ነው። ሰብአዊ መብት ማለት ሰውዬ ሰው በመሆኑ ያገኛቸው ነገሮች ናቸው። በዚህ መሰረት እንዲህ ማለት ራሱ ተገቢ አደለም፣ ህገ መንግስቱንም መጣስ ነው የሚሆነው። በመብት ደረጃ እኮ አንዱን መብት አክብረ አንዱን መብት ምናምን አድርገ ይሄን ለማለት አሁን የሚያስችላቸው ምን ህግ አላቸው? ሰውዬ አሁን የተናገሩትን ነገር እኮ የሚደግፋቸው ህግ የለም ያለ ማለት እነዚህ ሰዎች በህጉ መሰረት የሚለው ምንድን ነው? እነዚህ ሰዎች ይሄን ነገር መጠየቅ ይችላሉ ይላል። መጠየቅ ቦታው የተቀመጠ ምክንያት አለ። ልማት የሚል የለውም። በልማት ምክንያት ቦታ አይፈቀድም የሚል የለም። አዋጁ ላይ ሰባት ሰማኒያ ሶስት ላይ ማለት ነው። ለሌላ ሰልፍ ተይዞ ከሆነ ያ ቦታ ለምሳሌ ማለት ነው። በህጉ ላይ የተቀመጠው ይሄ ነውና ማለት ነው። ያም ሲሆን ያኛው ቡድን በሚያቀርበው መሰረት ነው የሚጠርቅለት ነው የሚለው እንጂ እዛ ጋር ሂዱ ማለት እኮ ይሄ የእኩልነትን መብት መጣት ነው። ማናቸው እነሱና አንተ እዛ ጋር ሂድ አንተ እዚህ ጋር ሁን ማለት የሚችሉት በህግ ያልተሰጣቸውን መብት እየተጠቀሙ ማለት በህግ ያ መብት የላቸውም። እናንተ እዚህ ሂዱ፣ እዚህ አትሂዱ ማለት የመንግስት ጉዳይ አይደለም። ያማ ማለት እኮ በአንቀጽ ሀያ አምስት ላይ የተቀመጠው የእኩልነት መብት መጣስ ነው የሚሆነው። የህጉ እኮ አላማው ምንድን ነው የሚሆን ፓርቲዎች ስለሆኑ መንግስት የሚሆኑት አንዱ ለአንዱ ፈቃዥ ከሆነ አይፈቅድለትም በሚል ነው የመጣው። ስለዚህ አሁንም እየተደረገ ያለው እኮ ይሄኛው ፈቃዥ ነኝ ብሎ ያለው ወገን ሌላው ከእሱ ጋር የሚፎካከሩትን ቡድኖች በመንግስታዊ ስልጣን እየተጠቀመ ነው ያን እያደረገ ያለ ይሄ ሙስና ነው። በህግም ባይዘወይ እና የሚያስጠይቅም ነው የሚሆነው እና የህጋዊ ስልጣን የላቸው ህግን መሰረት ያደረገ አይደለም የሚሉ ንግግር ማለት ነው። ስለዚህ ተቀባይነት ሊኖረው የሚገባ አይደለም ማለት ነው። አቶ ተማም አባቡልጎ የህግ ባለሙያ ለትብብሮ በጣም አመሰግናለሁ። እኔም አመሰግናለሁ።